ኢትዮጵያ አሁን ያለችበትን ችግር ለመፍታት ፖለቲካዊ ስምምነት ላይ መድረስ አስፈላጊ መሆኑን ትብብር ለህብረ ብሔራዊ ዴሞክራሲያዊ ፌዴራሊዝም ገልጿል። ትብብሩ የህገ መንግስትና የመንግስት ክፍተት እንዳይፈጠር ከመንግስት የተውጣጣ የባለሙያዎች ስብስብ ምክር ቤት ክትትል እየተደረገበት ለመጪው አንድ ዓመት አገሪቱን እንዲመራ ሀሳብ አቅርቧል። ሙክታር ጀማል ዝርዝር አለው። በኮሮና ቫይረስ ኮቪድ-19 ወረርሽኝ ምክንያት በኢትዮጵያ ምርጫ መካሄድ አለመቻሉን ተከትሎ መፍትሄ አቅርብ ያለው ብሎ ሰነድ ያዘጋጀው አራት የፖለቲካ ድርጅቶችን ያሰባሰበው ትብብር ለህብረ ብሔር ዲሞክራሲያዊ ፌዴራሊስት የተሰኘ ህብረት እስካሁን መንግስት ያቀረባቸው አራቱም ነጥቦች ብሎም ወደ መፍትሄ እየተኬደበት ያለው የህግ ትርጉምም አግባብ አይደለም ሲል ገልጿል። ስለ ምክር ሀሳቡ ለ ቪኦኤ የተናገሩት የትብብሩ ሰብሳቢና የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ችግሮችን ለመፍታት ህገ መንግስታዊ ሳይሆን ፖለቲካዊ መፍትሄዎች ያስፈልጋሉ ብለዋል። በዚህ አማራጭ መሰረት ኢትዮጵያ የችግሩን ጊዜ ልታልፍበት የምትችለውን ምክር ሀሳብ ብለው ያቀረቡትን ለቪኦኤ ገልጸዋል። ከምታንከሳይ ሁዳ ነ ከጀልቀባ ቶኮ ረትኒ ኮቪድ ኩንጅራችሁ እንድገኘ ማ ትብብሩ እንደ መፍትሄ ያስቀመጠው የመጀመሪያው የኮቪድ-19 ችግር መኖሩን ሁላችንም እንቀበለዋለን። ነገር ግን ይህ መቼ ፍጻሜ ያገኛል የሚለውን ሁላችንም አናቅም። ይህንን ችግር ለመፍታት አንድ የፖለቲካ ስምምነት ላይ መድረስ ይኖርብናል። ሁሉም በሚስማማበት የፖለቲካ ስምምነት ላይ እኛ እንደ መፍትሄ ብለን ያቀረብነው ከመንግስት ውስጥ የተውጣጡ የስራ አስፈጻሚ ባለሙያዎች የሚመሩት ስርዓት መቀጠል አለበት ብለን እናስባለን። ይህም ለአንድ ዓመት ሲሆን ቀጣይ ስራዎችን እየከወኑ እንዲቆዩም ይረዳል። ይህ ማለት መንግስት ራሱ ይቀጥላል ማለት አይደለም። የነዚህ የባለሙያዎች ወይንም ቴክኖክራት ብለው የጠሩትን የመከላከያ፣ ውጭ ጉዳይ፣ ደህንነትና ሌሎችን የሚቆጣጠር ካውንስል ይኖራል። በዚህ መንገድ ስራ ሊሰራና ሀገር እንዳይስተጓጎል መፍትሄ ይሆናል ብለን አቅርበናል ነው ያሉት አቶ ዳውድ። በጽሁፍ ጭምር የወጣው አራት ፓርቲዎች የኦሮሞ ነፃነት ግንባር ኦነግ፣ የኦጋዴን ብሔራዊ ነፃ አውጪ ግንባር ኦብነግ፣ የአገው ዲሞክራሲያዊ ሸንጎና ሞጫ ዲሞክራሲያዊ ፓርቲ የተካተቱበት ምክረ ሀሳብ አለመግባባትና ጥርጣሬ የሚፈጥር የህገ መንግስት አንቀጽ ሳይኖር ምንም ዓይነት ትርጉም አያስፈልገውም የሚል ድምዳሜ ላይ መድረሳቸውን አቶ ዳውድ ገልጸዋል። በዚህ መሰረት የህግ ትርጉሙም ህገ መንግስታዊ ወይንም ደግሞ አግባብነት ያለው አይደለም የምትሉ ከሆነ እናንተ የምታቀርቡትስ አማራጭ ምን ያህል ህገ መንግስታዊ ሊሆን ይችላል? የሚል ጥያቄ ቀርቦላቸዋል። አቶ ዳውድ ተከታዩን ይመልሳሉ። ቦሪሴራ አሁንዳ አስቅፋል የህግ መሰረት ለሁላችንም ዝግ ነው። በህግ መሰረት ይህንን መፍትሄ ማምጣት አይቻልም። ችግሩን መፍታት የሚቻልበት መንገድና ቀዳዳ በህጉ ላይ አንድም ቦታ የለም። ለዚህ የሚያስፈልገው መፍትሄ የፖለቲካ መፍትሄ ብቻ ነው ነው ያሉት አቶ ዳውድ። አቶ ዳውድ እንደገለጹት ምክር ሀሳቡ ለመንግስት ጭምርም የቀረበ ሲሆን መንግስትም ሆነ ጉዳዩ የሚመለከተው አጋር ምክር ሀሳቡን በማጤን ወደ መፍትሄ እንዲመጣ ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።